አሁን ወደ ምስራቅ ሀረርጌና ወደ ምዕራብ አርሲ ሁኔታዎች እናምራም በምስራቅ ሀረርጌ በምዕራብ አርሲ፣ በሆሮ ጉድሮ ወለጋ፣ በጋራ ሙለት አግራዋ ወረዳ ዛሬም የተቃውሞ እንቅስቃሴ እንደነበረ ተገልጿል። በአምቦ በአዋሮ አንደኛ ደረጃ ትምህርት ቤት ከፍተኛ ረብሽ እንደነበረና ሕይወት መጥፋቱም ተጠቁመዋል። በተጨማሪም እዚያው አምቦ ውስጥ የሚገኝ አንድ ትልቅ የሚባል ማረሚያ ቤት ላይ ቃጠሎ መነሳቱን በተጨማሪም ምዕራብ አርሲ ውስጥ በሻሸመኔ ወረዳ አጄ በተባለች የገጠር ከተማ ውስጥ የሚገኝ እስር ቤት ተሰብሮ እስረኞች እንዲወጡ መደረጉን የአፋን ኦሮሞ ዝግጅት ክፍላችን ባልደረቦች ዘግበዋል። በአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ ልማት ማስተር ፕላን እቅድ ተግባራዊ ይደረጋል መባልን ተከትሎ ከአንድ ዓመት ከመንፈቅ በኋላ እንደገና ያገረሸው ተቃውሞ ከሦስት ወር በላይ አስቆጥሯል። ዛሬ የደረሱንን ሪፖርቶች ጽዮን ግርማ እንደሚከተለው አቀናብራ አዘጋጅታቸዋለች። ህዳር መጀመሪያ ላይ ነው የተጀመረው በኦሮሚያ ክልል ውስጥ ለግንጪ ትምህርት ቤት ማስፋፊያ የተሰጠው ቦታ ለኢንቨስተር ተሰጥቷል። እንዲሁም በአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ ልማት ማስተር ፕላን እቅድ ተግባራዊ ይደረጋል መባሉን በመቃወም አሁን ይህ ተቃውሞ ከሶስት ወር በላይ አስቆጥሯል። ተቃውሞዎቹ ከሚሰሙበት አካባቢዎችና መንደሮች የሚሰሙት ድምጾች የያዙት ጥያቄዎች ተቀይረዋል። የሰይወት ጠፍቷል። በርካቶች ታስረዋል። ንብረት ወድሟል። የመማር ማስተማር ሂደቱ ተስተጓጉሏል። በየቀኑም ከተለያዩ ቦታዎች የተቃውሞ እንቅስቃሴዎችና ድምጾች መሰማታቸውን ቀጥለዋል። ዛሬ በአምቦ የአዋሮ መጀመሪያ ደረጃ ትምህርት ቤት አንድ የዘጠኝ ዓመት ልጅ በጥይት መገደሉ፣ እሱን ለማንሳት የሄደች እህቱም እግሯ በጥይት መመታቱ፣ በአምቦ እስር ቤት መቃጠሉ፣ በምስራቅ ሐረርጌ በጋራ ሙለታ በግራዋ ወረዳ የሁለት ሰው ሕይወት መጥፋቱ፣ በምዕራብ አርሲ በሆሮ ጉድሩ ወለጋም ተቃውሞ መቀጠሉ በሻሸመኔ ወረዳ ውስጥ አጂ በተባለች ገጠር ቀበሌ ውስጥ የሚገኝ እስር ቤት ተሰብሮ እስረኞች መውጣታቸው እየተሰማ ነው። በአምቦ የአዋሮ አንደኛ ደረጃ እና ሁለተኛ ደረጃ ትምህርት ቤት ተማሪዎች በጋራ ሆነው ከጠዋቱ ሁለት ሰዓት ለተቃውሞ ሰልፍ አደባባይ ሲወጡ በፌዴራል ፖሊስ ተኩስ እንደ ተከፈተባቸው የአይን እማኝ ነኝ ያሉና ስማቸው እንዲጠቀስ ያልፈለጉ ነዋሪ ለአሜሪካ ድምጽ ተናግረዋል። ስለ ሁኔታው ሲያስረዱም ተኩስ ከተከፈተ በኋላ አራት የሚሆኑ ተማሪዎች ወደቁ። አንዱ የዘጠኝ ዓመት ልጅ ነው። እህቱ መሰለችኝ፣ 11 ዓመት ይሆናታል። አስከሬኑን ልታነሳ ስትሄድ እርሷም እግሯ ላይ ተመታ ወደቀች። አሁን ከተማው በሚያስፈራው ሁኔታ ውስጥ ነው ያለው። በሌላ በኩል በአምቦ ከተማ ማረሚያ ቤት ከፍተኛ እሳት መነሳቱንና ምን እንደተከሰተ ግን በውል እንደማያውቁ ሌላ የአይንማኝ በማረሚያ ቤቱ ከፍተኛ የእሳት ነበልባል ማየታቸውንና ከአዲስ አበባ ጭምር የእሳት አደጋ ማጥፊያ መኪኖች ወደ ከተማው ሲገቡ መመልከታቸውን ይናገራሉ። እኛ ባነጋገርናቸው ሰዓትም ስላለ ሁኔታ ሲናገሩ በአሁኑ ሰዓት የአምቦ ማረሚያ ቤት እየተቃጠለ ነው፣ ተኩስ ይሰማኛል። ቤተሰቦቻቸው የታሰሩባቸውና እዚያ እስር ቤት ውስጥ ያሉ ሰዎች ሄደው እስረኞቹን ለማየት ቢፈልጉም አልቻሉም። የአምቦ ማረሚያ ቤት ሲቃጠል የሚያሳዩ በርካታ ፎቶግራፎችና አጫጭር ቪዲዮዎች በማህበራዊ ሚዲያ ተለቀው ተመልክተናል። እኚህ ነዋሪም በአሁኑ ሰዓት ስላለ ሁኔታ ተጠይቀው ቦታው በመከላከያና በፌዴራል ፖሊስ ጥብቅ ቁጥጥር ስር መዋሉን ገልጸው ወደ አካባቢው ተጠግቶ የሚሆነውንና የሆነውን ለመመልከት እንዳልተቻለ ተናግረዋል። በሌላ በኩል በምስራቅ ሐረርጌ ግራዋ በተባለች ከተማ የተነሳው ተቃውሞ ለአራት ቀናት መቀጠሉ በዚህም የሁለት ሰዎች ህይወት ማለፉ ተሰምቷል። ፖሊስ ለተቃውሞ በወጡ ሰዎች ላይ አስለቃስ ጭስና ተኩስ መክፈቱንም ነዋሪዎቹ ይናገራሉ። ስለዚሁ የሚያስረዱት ስማቸውን መጥቀስ ያልፈለጉ ሌላ ነዋሪ ሲናገሩ በከተማ ውስጥ ለተቃውሞ በወጡ ሰዎች ላይ በተከፈተ ተኩስ የሰው ህይወት ጠፍቷል። ያፍግሬ ገልጠብ ያንዳራት ሪዝመርሚ ኡመታ ናሀመ ጉትመት ደበለ በዚህ አካባቢ ላለፉት አራት ቀናት የተቃውሞ ሰልፍ እየተካሄደ ነው። በሰልፉ ወቅት በግራዋ ወረዳ የሁለት ሰዎች ህይወት ጠፍቷል። በዚሁ አካባቢ በመጋላ ፋፍቶ፣ በሞጆ አሰዋ እና በላፍቶ ጤጦሱም የተቃውሞ ሰልፎች እየተደረጉ እንደሆነ ነዋሪዎቹ ጠቅሰው፣ የህዝቡ ጥያቄ ግድያው ይቁም፣ ጥያቄዎቻችን ይመለሱ፣ የታሰሩት ይፈቱ፣ መብቶቻችን ይከበሩ እንደሆኑ ተናግረዋል። ይህንኑ ጥያቄ በተመለከተ የአራዳ ጎባ አስተዳዳሪ አቶ መሐመድ አህመድ ጋር ደውለን ማንነታቸውን እርሳቸው መሆናቸውን ካረጋገጡልን በኋላ ጥያቄዎቻችንን ሰምተው ስልኩን ዘግተውታል። በሌላ በኩል በምዕራብ አርስ የተነሳው ተቃውሞ ዛሬ መቀጠሉን ለተቃውሞ የወጣው ሰው የቀበሌ አስተዳዳሪ ሰራተኞችን ቢሮ ማቃጠሉንና ዛሬ በሻሸመኔ ወረዳ በሸጎሌ ቦረታ እና ሻሾ ውስጥ የቀበሌ አስተዳደር መስሪያ ቤቶች መቃጠላቸውን ሌላ የአይን ምስክር ነግረውናል። በሆሮ ጉድሩም የተቃውሞ ሰልፍ መቀጠሉን የታሰሩ ተማሪዎች ይፈቱ፣ ህገ መንግስቱ ላይ የተጻፉ ህጎች ይከበሩ፣ ሻኪሶን ጨምሮ በኦሮሚያ ማዕድን መበዝበዝና መሬት መሸጥ ይቁም የሚሉ ጥያቄዎችን ይዘው አደባባይ መውጣታቸውን ገልጸዋል። ለእነዚህ ጥያቄዎች ምላሽ ለማግኘት በየቀበሌዎቹ የሚገኙ የተለያዩ ኃላፊዎችን ለማነጋገር ጥረት ብናረግም አብዛኞቹ ፈቃደኛ ባለመሆናቸው አግኝተን ለማነጋገር ሳንችል ቀርተናል። ነገር ግን የምዕራብ አርሲ ዞን ፖሊስ መምሪያ ኃላፊ ለኢትዮጵያ ብሮድካስት ባለስልጣን በሰጡት መግለጫ ስለ ሁኔታው ሲናገሩ እንዲህ ብለዋል። የምሽትን ጊዜ በመምረጥ ከተማ ገብቶ የመጮህና በዚህ መጋጣሚ የተለያዩ ዘረፋዎችን ፈጸም ብቻ አይደለም የተለያዩ መንግስታዊ ተቋማትን የማውደም አዘማሚዎች ናቸው። በዞኑ ውስጥ የሚኖሩትን ሌሎች ብሔረሰቦችን መኖሪያ በመዝረፍ በማቃጠል፣ በመሰባበር ህብረተሰቡ የነበረው የአብሮነት መቻቻል እሴት እንዲጣስ በዚህም ግጭቶች እንዲፈጠሩ ለማድረግ የማድረግ ፍላጎቶች አሉ። ህዝቡን ከማረጋጋት አንጻር የጸጥታው ኃይል ከየአካባቢው መስተዳድርና ካሉት የሚሊሻ አካሎች ጋር በመተባበር ህዝቡን መልሶ የማደራጀት ስራዎችን እየሰራ ነው። እንዲሁም ህብረተሰቡ ይህንን ጉዳይ ተረድቶ አንደኛ በተሳሳተ መልኩ ወደዚህ ድርጊት እንዳይሳተፍ ልጆቻቸውን ለም እንዲይዙ ከማድረግ አንጻር በእነዚሁ ዥምብር ራሳቸው ለጥቃት እንዳይጋለጡ ከማድረግ አንጻር ብዙ ስራዎች እየተሰሩበትና በተለይ በሀገር ሽማግሌዎች ደረጃ ትልቅ ውግዘት እየቀረበባቸው መሆኑን በዚህ አጋጣሚ ማንሳት ይቻላል። በሌላ በኩል የኦሮሚያ ክልላዊ መንግስት የኮሚኒኬሽን ቢሮ ለፋና ብሮድካስቲንግ ኮርፖሬት በዛሬው እለት በላከው መግለጫ ላይ ህብረተሰቡ የመቻቻል ባህሉን እንዲቀጥልበት ጠይቋል። በምዕራብ አርሲ ዞን የተከሰተው ብጥብጥ አፍራሽ ኃይሎች በሃይማኖትና ጎሳ መካከል ግጭት ለማድረግ የፈጠሩት እንደሆነም ጨምረው ገልጸው ህብረተሰቡ በልማት ላይ እንዲያተኩር ጠይቋል። የአሜሪካ ድምጽ ያነጋገራቸው የተለያዩ ነዋሪዎች በበኩላቸው በከተማቸው ስላለ ሁኔታ ሲናገሩ በአሁኑ ሰዓት የኦሮሚያ ክልል ከተሞች በፌዴራልና በመከላከያ ፖሊስ ቁጥጥር ስር መዋላቸውን፣ በህብረተሰቡና በእነዚህ የመከላከያና የፖሊስ አባላት መካከል ፍጥጫ መኖሩን፣ ከተሞቹ በሚያስፈራ ሁኔታ ስጋት ላይ መሆናቸውን ገልጸውልናል።